የምስራች ድምጽ ነው። ተስፋ ለሴቶች።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 ሰላም ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች የጌታ ጸጋና ሰላም ይብዛላችሁ እያለን የዛሬውን ፕሮግራማችንን እንጀምራለን። እግዚአብሔርን እጅግ አድርገን እናመሰግናለን ይህንን ጊዜ ስለ ሰጠን። በዚች ሰላሳ ደቂቃ ቆይታችን ብዙ ቁም ነገሮችን እንቀስማለን። ውድ እህቴ ሆይ ቀኑን በተለያየ ነገር ስትባክኜ ትውያለሽና አሁን አረፍ በይና ይችን ደግሞ ለመንፈስ ተመገቢ። አዎ መቼም የዚህ ምድር ሩጫ አይሞላም። ስለዚህ አንዳንድ ጊዜ ቆም ብሎ የነፍስን ነገር ማሰብ ያስፈልጋል። ስለዚህ አሁን ከእኛ ጋር ቆይ። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን፣ አሜን። ስለዚህ ጊዜና ሰዓት በጌታ በኢየሱስ ስም ክብር ላንተ ይሁን፣ አሜን። ወደህና ፈቅደህ እያንዳንዳችንን ጠብቀህን ለዚች ሰዓት ስላበቃህን እናመሰግናለን፣ አሜን። አሁንም ደግሞ እግዚአብሔር ሆይ ይህችን የሰላሳ ደቂቃ ቆይታችንን በጌታ በኢየሱስ ስም ባርክልን፣ አሜን። ከዚህ የምንማረውን ትምህርት ተግባራዊ ማድረግ የምንችልበት ኃይልህንና ጸጋህን እንድታበዛልን በልጅ በክርስቶስ ኢየሱስ ስም እንለምንሃለን። አሜን። ስለ ሁሉ እናመሰግናለን። አሜን። በጌታ በኢየሱስ ስም አሜን። አሜን። ምን አለ ምን አለ ምን አለ ታፊት سبا سبا ما ባለፈው ሳምንት እንቅልፍን አስመልክቶ ዝግጅት አቅርበን ነበር። ዛሬ ደግሞ ስለ አካል ብቃት እንቅስቃሴ አብረን እናያለን። ይህንን ለእኛ ለሴቶች ምን ይጠቅማል ልትይ ትችያለሽ። ከዛሬው ፕሮግራማችን ጥሩ ቁም ነገርን ታገኛለሽ። እስከ ፍጻሜው አብረሽን ቆይ። እድሜ ልክ ጥሩ የአካል ብቃት እንቅስቃሴ የማድረግን ያህል ዘላቂነት ያለው ጤንነት የሚያስገኝ መድኃኒት በአሁኑ ጊዜ የለም፣ ወደፊትም ሊገኝ ይችላል ተብሎ አይታሰብም። እነዚህን ቃላት የጻፉት በሕክምና ሙያ የዩኒቨርሲቲ ፕሮፌሰር የሆኑት ዶክተር ዋልተስ ቦርዝ ናቸው። ባለፉት 23 ዓመታት በርካታ የጤና ጠበብትና ድርጅቶች እነዚህን ቃላት በየመጽሐፎቻቸው በየመጽሔቶቻቸውና በየድረ-ገጾቻቸው ሲጠቅሱ ቆይተዋል። ይህ የዶክተር ቦርዝ ምክር በ1982 ጠቃሚ የነበረውን ያህል ዛሬም ጠቃሚ ከመሆኑም በላይ እጅግ አስፈላጊ ነው። ስለሆነም በቂ የአካል ብቃት እንቅስቃሴ በማድረግ ላይ ነኝ ብለን ራሳችንን መጠየቃችን ተገቢ ነው። አንዳንዶች ወፍራም ስላልሆንኩ የአካል ብቃት እንቅስቃሴ ማድረግ አያስፈልገኝም ብለው ያስባሉ። ይህ ግን ፈጽሞ ስህተት ነው። ወፍራም ሰዎች አዘውትረው የአካል ብቃት እንቅስቃሴ ቢያደርጉ ብዙ የሚጠቀሙ መሆናቸው የሚያጠያይቅ ባይሆንም፣ ወፍራም ባትሆኝም የምታደርጊያቸውን አካላዊ እንቅስቃሴዎች ብትጨምሪ አጠቃላይ ጤንነትሽ ከመሻሻሉም በላይ አንዳንድ የካንሰር አይነቶችን ጨምሮ ከባድ የሚባሉ በሽታዎችን መከላከል ትችያለሽ። በተጨማሪም አካላዊ እንቅስቃሴ ውጥረትና ጭንቀትን እንደሚቀንስ በቅርብ የተደረጉ ጥናቶች አመልክተዋል። ቀጫጭን ሰዎችም በቂ እንቅስቃሴ ባለማድረግ በሚባባሱ እንደ አምራዊና ስሜታዊ ውጥረት፣ እንደ ልብና የደም ዝውውር ችግሮች፣ እንዲሁም እንደ ስኳር በሽታ ባሉ የጤንነት ችግሮች ይሰቃያሉ። ስለዚህ ወፍራም ሆንሽም አልሆንሽም አናኗርሽ በቂ እንቅስቃሴ የማይጠይቅ ከሆነ የምታደርጊውን የአካል እንቅስቃሴ መጠን ብትጨምሪ ጥሩ ይሆናል። በቂ እንቅስቃሴ ያለማድረግ ሲባል ምን ማለት ነው የሚለውን አብረንኔ በቂ እንቅስቃሴ ታደርጊና አታደርጊና አታደርጊ እንደሆነ እንዴት ማወቅ ትችያለሽ? በቂ እንቅስቃሴ ያለማድረግ የሚሰጠው ትርጉም የተለያየ ነው። ይሁን እንጂ ብዙዎቹ ጠበብት የሚስማሙበትና አብዛኛውን ሰው የሚመለከት አጠቃላይ መመሪያ አለ። በርካታ የጤና ድርጅቶች የሚስማሙበት አንድ ማብራሪያ እንደሚለው አንደኛ በሳምንት 3 ጊዜ ቢያንስ ለ30 ደቂቃ የሚቆየ አካል ብቃት እንቅስቃሴ የማታደርጊ ወይም ጉልበት የሚጠይቅ ስራ የማትሰሪ ከሆነ ሁለተኛ ያዘቦት ቀን ስራሽን በምታከናወኝበት ጊዜ ወዲያ ወዲህ የማትዘዋወሪ ከሆነ፣ ሶስተኛ በቀን ውስጥ ከ መቶ ሜትር በላይ የእግር ጉዞ የማታደርጊ ከሆነ፣ አራተኛ ከእንቅልፍ ሰዓት ውጪ ያለውን አብዛኛውን ጊዜሽን ቁጭ ብለሽ የምታሳልፊ ከሆነ፣ እንዲሁም አምስተኛ ስራሽ ብዙ እንቅስቃሴ የማይጠይቅ ከሆነ በቂ አካላዊ እንቅስቃሴ አታደርጊም ይባላል። ታዲያ በቂ አካል ብቃት እንቅስቃሴ እያደረግሽ ነው? የማታደርጊ ከሆነ ከዛሬ ልትጀምሪ ትችያለሽ። ምን ዋጋ አለው እኔ ፈጽሞ ጊዜ የለኝም ልትይ ትችያለሽ። ጠዋት ከመኝታሽ ስትነሺ በጣም ደክሞሽ ትነሻለሽ። ከዚያም ስራ ለመስራት ትሯሯጫለሽ ስራሽ ላይ ረጅም ጊዜ ካሳለፍሽ በኋላ ደግሞ በጣም ስለሚደክምሽ ወይም ሌላ የምትሰሪያቸው ብዙ ነገሮች ስለሚኖሩ እንቅስቃሴ ለማድረግ አትችም። አሊያም ደግሞ የአካል ብቃት እንቅስቃሴ ይጀምሩና በጣም ስለሚደክማቸው ወይም የባሰ የጤና መታወክ ስሜት ስለሚሰማቸው ከጥቂት ቀናት በኋላ እንደሚያቋርጡት በርካታ ሰዎች ትሆኝ ይሆናል። ሌሎች ደግሞ ጥሩ የአካል ብቃት እንቅስቃሴ ለምሳሌ ክብደት ማንሳት፣ በርካታ ኪሎ ሜትሮች የሚያቋርጥ ረጅም ርቀት መሮጥ ወይም በጥንቃቄ የተጠና ጡንቻዎችን የሚያሳስብ እንቅስቃሴ ማድረግ ወጪ የሚጠይቅ ስለሚመስላቸው የአካል ብቃት እንቅስቃሴ ከማድረግ ወደ ኋላ ይላሉ። ከዚህ ሌላ ደግሞ የአካል ብቃት እንቅስቃሴ የገንዘብ ወጪና የተመቻቸው ሁኔታ ይጠይቃል ተብሎ ይታሰባል። ለሶምሶማ ሩጫ ተስማሚ ልብስና ጫማ ያስፈልጋል። የሰውነት ማጎልመሻ እንቅስቃሴ ለማድረግ ክብደት ማንሻ ቁሳቁሶችን ጨምሮ የተለያዩ መሳሪያዎች ያስፈልጋሉ። የስፖርት ክለብ አባል ለመሆን ብዙ ወጪ ይጠይቃል። ወደ ጂምናዚየም መሄድ ጊዜ ሊያባክን ይችላል። ይሁን እንጂ ከላይ ከተጠቀሱት ምክንያቶች አንዳቸውም ቢሆኑ የአካል ብቃት እንቅስቃሴ ከማድረግና ከጤንነት ጋር በተያያዘ የሚሰጠውን ጥቅም ከማግኘት ሊያግድሽ አይገባም። በመጀመሪያ ደረጃ በቀላሉ ጀምሪና ቀስ በቀስ እየጨመርሽ መሄድ ትችያለሽ። የሳይንስ ሊቃውንት ከቀላል እስከ መካከለኛ እንቅስቃሴ ማድረግ እጅግ ጠቃሚ እንደሆነና በቂ እንቅስቃሴ የማያደርጉ ሰዎች ቀስ በቀስ የሚያደርጉት እንቅስቃሴ ቢጨምሩ ጥሩ እንደሚሆን ይናገራሉ። ለምሳሌ በካሊፎርኒያ ዩኒቨርሲቲ የሚታተመው ስለ ስነ ምግብ፣ ስለ አካል ብቃት እንቅስቃሴና ውጥረት ስለ ማስወገድ የሚገልጸው ዩሲ በርክሌ ዊልነስ ሌተር የተባለ የዜና መጽሔት በየቀኑ የምታደርጓቸው እንቅስቃሴዎች ላይ የጥቂት ደቂቃዎች እንቅስቃሴ በመጨመር ጀምሩና በአብዛኛው ወይም በሁሉም የሳምንቱ ቀናት እስከ 30 ደቂቃ የሚደርስ ጠንከር ያለ እንቅስቃሴ ወደ ማድረግ አሳድጉት በማለት ይመክራል። ይኸው የዜና መጽሔት የሚያስፈልጋችሁ በእግር እንደመሄድና ደረጃዎችን እንደመውጣት ያሉትን በየቀኑ የምታደርጓቸው እንቅስቃሴ ብዛት፣ መጠንና ፍጥነትን ጨመር ማድረግ ብቻ ነው ይላል። ጀማሪዎች ማተኮር የሚኖርባቸው በእንቅስቃሴው መጠን ላይ ሳይሆን በእንቅስቃሴው መዘውተር ላይ መሆን ይገባዋል። ይህንንም ለማድረግ በእግር መሄድን፣ ሶምሶማ ሩጫን፣ ደረጃ መውጣትንና ብስክሌት መንዳትን የመሳሰሉ ጠንከር ያሉ እንቅስቃሴዎች ማካተትና ጊዜውንም ረዘም ማድረግ ይቻላል። በአንድ ቀን ውስጥ የሚደረጉ እንቅስቃሴዎች ለአጫጭር ጊዜ ብቻ የሚቆዩ ቢሆኑም እንኳን አንድ ላይ ተደምረው ለረጅም ጊዜ የቆየ እንቅስቃሴ ሊያስገኙ የሚችለውን ጥቅም ያስገኛሉ። ያም ማለት በሶስት የተለያየ ጊዜ የተደረጉ የአስር አስር ደቂቃ እንቅስቃሴዎች በአንድ ጊዜ የሚደረጉ የሰላሳ ደቂቃ እንቅስቃሴ የሚያስገኘውን ያህል ጥቅም ያስገኛሉ። ስለዚህ የአካል ብቃት እንቅስቃሴ ማድረግ የሚያስገኘውን የጤና ጥቅም ለማግኘት ረዘም ያለ ሰዓት የሚፈጅ ጠንካራ እንቅስቃሴ ማድረግ አስፈላጊ አይሆንም። ዘ ጆርናል ኦፍ ዘ አሜሪካን ሜዲካል አሶሲዬሽን ከቀላል እስከ መካከለኛ የሚመደቡ እንቅስቃሴዎችም ሆኑ ጠንከር ያሉ እንቅስቃሴዎች በልብ በሽታ የመያዝን አጋጣሚ እንደሚቀንሱ ተመራማሪዎች ያረጋገጡ መሆናቸውን ዘግበዋል። በየቀኑ ከሰላሳ ደቂቃ ላልበለጠ ጊዜ የአካል ብቃት እንቅስቃሴ ማድረግ በጤንነትሽ ላይ በጎ ተጽዕኖ ማሳደር መቻሉ እውነት ቢሆንም ከቅርብ ጊዜ ወዲህ ግን በሕክምናው መስክ የሚሰጠው ምክር የበለጠ እንቅስቃሴ ማድረግ የበለጠ ጥቅም እንደሚኖረው ይጠቁማል። በአሁኑ ጊዜ አስተማማኝ የልብና የደም ዝውውር ጤንነት ለማግኘት በእያንዳንዱ ቀን በድምሩ እስከ ስልሳ ደቂቃ የሚደርስ የአካል ብቃት እንቅስቃሴ ማድረግ አስፈላጊ እንደሆነ ይመከራል። ይህንንም ለማሟላት በቀኑ ውስጥ በተለያዩ ሰዓታት አጫጭር የአካል ብቃት እንቅስቃሴዎች ማድረግ ይቻላል። ጠንከር ያለ እንቅስቃሴ ማድረግ እድሜ እንደሚያራዝም በርካታ ጥናቶች መረጃ ቢያቀርቡም በአሁኑ ጊዜ የበለጠ ትኩረት የሚደረገው ቀለል ያለ እንቅስቃሴ በማድረግ ላይ ነው። ዋናው ቁም ነገር የሰውነትሽ አፈጣጠር እንቅስቃሴ ማድረግና ጉልበት የሚጠይቅ ስራ መስራት የሚያስፈልገው መሆኑን መገንዘብ ነው። ቁጭ ብለሽ መዋል ለጤናሽ ጎጂ ነው። እንቅስቃሴ ማድረግ ሊተካ የሚችል ቪታሚን፣ መድኃኒት፣ ምግብ ወይም ሌላ አይነት ህክምና የለም። በተጨማሪም ሁላችንም የምናደርገው እንቅስቃሴ ቀላልም ይሁን ጠንከር ያለ በተለያዩ አጫጭር ጊዜያት የሚደረግም ይሁን በአንድ ረዘም ያለ ጊዜ በቂ የሆነ የዘውትር እንቅስቃሴ ለማድረግ ጊዜ መመደብ አስፈላጊ መሆኑን ልንክድ አንችልም። ለመብላትና ለመተኛት ጊዜ እንደምንመድብ ሁሉ አካላዊ እንቅስቃሴ ለማድረግም ጊዜ መመደብ የግድ አስፈላጊ ነው። ይህን ማድረግ ደግሞ ራስን በጥሩ ሁኔታ ማደራጀት ይጠይቃል። ምንም አይነት ጥረት የማይጠይቅ የአካል ብቃት እንቅስቃሴ ፕሮግራም የለም። ይሁን እንጂ እንቅስቃሴ አለማድረግ ከሚያስከትላቸው ለሕይወት የሚያሰጉ የጤና ችግሮች አንጻር ሲታይ እንቅስቃሴ ለማድረግ ሲባል የሚከፈለው መስዋዕትነት ከቁጥር የሚገባ አይደለም። እለት ተዕለት በምታደርጊው እንቅስቃሴ ላይ መጠነኛ የሆነ አካላዊ እንቅስቃሴ መጨመር የሚያስገኘው የጤና ጥቅም በቀላሉ የሚታይ አይደለም። አንዳንዶቹን እንደሚከተለው እናያቸው። ፈጠን ያለ እርምጃ፦ ይህ የእንቅስቃሴ አይነት በጣም አመቺ ከሆኑት የእንቅስቃሴ አይነቶች አንዱ ነው። ምቹ ከሆነ ጫማና መራመድ ከሚያስችል መንገድ ሌላ የሚያስፈልግሽ ነገር አይኖርም። እርምጃሽን ረዘም ከማድረግ በተጨማሪ ፈጠን እያልሽም ተራመጂ። የሶምሶማ ሩጫ። ሶምሶማ ማለት ትንሽ ዝግ ያለ ሩጫ ማለት ነው። ጤነኛ ልብና የተስተካከለ የደም ዝውውር እንዲኖረን ከተፈለገ ከሶምሶማ ሩጫ የተሻለ እንቅስቃሴ እንደሌለ ይነገራል። ይሁን እንጂ ይህ የአካል ብቃት እንቅስቃሴ ሰውነትን ብዙ የሚያንገጫግጭ በመሆኑ በጡንቻዎችና በመገጣጠሚያዎች ላይ ጉዳት የማድረስ እድሉ ከፍተኛ ነው። ስለዚህ የሶምሶማ ሩጫ የሚሮጡ ሰዎች ምቹ ጫማ ማድረግ፣ በቅድሚያ ሰውነታቸው ማሟሟቅና ከአቅማቸው እንዳያልፉ መጠንቀቅ ያስፈልጋቸዋል። ዋና በዋና አማካኝነት በሰውነትሽ ውስጥ የሚገኙትን ዋነኛ ጡንቻዎች በሙሉ ማንቀሳቀስ ትችያለሽ። በተጨማሪም መገጣጠሚያዎችሽ በሙሉ እንዲተጣጠፉ ከማስቻሉም በላይ የሶምሶማ ሩጫ የሚያስገኘውን የልብና የደም ዝውውር ጥቅም በሙሉ ሊያስገኝልሽ ይችላል። ዋና ሰውነትን ብዙ የሚያገጫግጥ ስላልሆነ ብዙውን ጊዜ የወገብ ወይም ከመጠን በላይ የመወፈር ችግርን ላለባቸው ሰዎችና ነፍሰ ጡር ለሆኑ ሴቶች ይመከራል። መንጠር ለዚህ አይነቱ እንቅስቃሴ አነስ ያለ ወደ ላይ የሚያነጥር አልጋ መሳይ ነገር ያስፈልጋል የሚያስፈልገው በዚህ አልጋ መሰል ነገር ላይ ጡብ ጡብ እያሉ መዝለል ነው። ይህ የእንቅስቃሴ አይነት ጥሩ እንደሆነ የሚመክሩ ባለሙያዎች የደም ዝውውርን እንደሚያሻሽል፣ የልብንና የሳምባዎችን ጥንካሬ እንደሚጨምር፣ እንዲሁም የጡንቻዎችን ጥንካሬ ሚዛንና ቅንጅት እንደሚያሻሽል ይናገራሉ። ጠንከር ያለ የአካል ብቃት እንቅስቃሴ ማድረግ የስሜት ለውጥን የሚያመጡ የአንጎል ኬሚካሎችን ሊያነቃቃ እንደሚችል ሳይንቲስቶች ደርሰውበታል። ብዙ ሰዎች የአካል ብቃት እንቅስቃሴ ካደረጉ በኋላ ጥሩ ስሜት እንደሚሰማቸው የሚናገሩት በዚህ ምክንያት ሳይሆን አይቀርም። እንዲያውም አዘውትረው የአካል ብቃት እንቅስቃሴ የሚያደርጉ ሰዎች ቁጭ ብለው የሚውሉ ሰዎችን ያህል ድብርት እንደማይጫጫ ናቸው አንዳንድ ጥናቶች ይጠቁማሉ። ከነዚህ ጥናቶች መካከል አንዳንዶቹ ትክክለኛነታቸው ሙሉ በሙሉ የተረጋገጡ ባይሆንም ብዙ ዶክተሮች የአካል ብቃት እንቅስቃሴ ማድረግ ጭንቀትና ውጥረት እንደሚቀንስ ይናገራሉ። እስኪ አሁን ተከታዩን መዝሙር ሰምተን እንመለስና ጤንነትን ሊያሻሽሉ የሚችሉ በየቀኑ የሚደረጉ ተራ እንቅስቃሴዎችን እንይ።

ብዙ የማይንቀሳቀሱ ሰዎች መጠነኛ የሆነ ጉልበት የሚጠይቅ ተራ እንቅስቃሴዎችን መጠንና ብዛት በመጨመር ብቻ ከጤና አኳያ ጥቅም ሊያገኙ ይችላሉ። ከሚከተሉት መካከል አንዳንዶቹን መሞከር ትችያለሽ። እነርሱም ፎቅ በምትወጭበት ጊዜ በሊፍት ከመውጣት ይልቅ ደረጃዎችን በእግርሽ ውጪ፣ ወይም ተራራ በአካባቢሽ ካለ እርሱ ላይ ውጪ። በሕዝብ መጓጓዣዎች የምትጠቀሚ ከሆነ የምትሄጅበት ቦታ ከመድረስሽ በፊት በመውረድ የቀረውን ርቀት በእግርሽ ሂጂ። ከሰዎች ጋር የምታወሪ ከሆነ ወዲያ ወዲህ እየሄድሽ አውሪ። ከጓደኞችሽ ወይም ከቤተሰቦችሽ አባሎች ጋር ተራ ጭውውት ስታደርጊ ሁል ጊዜ ቁጭ ማለት አያስፈልግም። ስራሽ ብዙ የማያንቀሳቅስሽ ከሆነ ቆመሽ ለመስራትና ወዲያ ወዲህ ለማለት የሚያስችልሽን አጋጣሚ ፈልጊ። ሌላው የአካል ብቃት እንቅስቃሴ በምታደርግበት ጊዜ በቂ ውሃ አለመጠጣት አደገኛ ሊሆንብሽ ይችላል። ድካም፣ የአካል ክፍሎች አለመቀናጀትና የጡንቻ መኮማተር ሊያስከትልብሽ ይችላል። የአካል ብቃት እንቅስቃሴ በምታደርግበት ጊዜ ከወትሮ የበለጠ ስለሚያልብሽ የደምሽ መጠን ሊቀንስ ይችላል። በላብ አማካኝነት የሚወጣውን ፈሳሽ ተጨማሪ ውሃ በመጠጣት ካልተካሽ ልብሽ ደም ወደ ሰውነትሽ ክፍሎች ለማድረስ ብዙ መግፋት ይኖርባታል። የሰውነትሽ ፈሳሽ እንዳይሟጠጥ እንቅስቃሴ ከማድረግሽ በፊት፣ በእንቅስቃሴው ጊዜና ከዚያም በኋላ ውሃ መጠጣት ይኖርብሻል። በእርግጥ በእኛ ሀገር ይህ እንኳን ለሴቶች ለወንዶችም ብዛም እየተለመደ አይደለም። ይሁን እንጂ እንዲህ ያለው ጠቃሚ ልምድ ልንለማመድና ልንጠቀምበት ይገባል። ብዙውን ጊዜ እኛ ሴቶች ራሳችንን ጭብጥ በማድረግ ያለእድሜያችንን እናረጃለን። ስለዚህ ቀላል እንቅስቃሴዎችን በማድረግ ጤናችንን ልንጠብቅ ይገባል። የዚህ ፕሮግራም ቀጣይ ክፍል ሳምንት ይዘን እንመለሳለን። አሁን በተከታዩ መዝሙር ወደሚቀጥለው ፕሮግራም እንለፍ። ja ድህቴ ሆይ፣ እስካሁን ለስጋ ጤንነታችን የሚጠቅመንን እንቅስቃሴ ስናይ ነበር። የእግዚአብሔር ቃል መጽሐፍ ቅዱስ በምድራዊ ሕይወታችን የምንሮጠውን ሩጫ ከመንፈሳዊ ጋር ያወዳድረዋል። እስኪ ሐዋርያው ጳውሎስ ለቆሮንቶስ ሰዎች የጻፈውን አብረን እናንብብ። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 24 እስከ 27 በሽቅደምደም ስፍራ የሚሮጡት ሁሉ እንዲሮጡ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም። ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልሁ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ ይላል። አየሽ፣ ውድ እህቴ ሆይ፣ መንፈሳዊ ሩጫ ለማሸነፍ የምንሮጠው ነው። በእርግጥ በራሳችን ጥረት ብቻ ውጤታማ አንሆንም። ምክንያቱም ጌታችን ኢየሱስ ክርስቶስ ይህንን በግልጽ ነግሮናል። በዮሐንስ ወንጌል ምዕራፍ 15 ቁጥር 5 እስከ 6 ላይ እንዲህ ይላል እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ፣ ያለ እኔ ምንም ልታደርጉ አትችሉምና። በኔ የሚኖር እኔም በርሱ እርሱ ብዙ ፍሬ ያፈራል። በኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል። እነርሱንም ሰብስበው ወደ ሳት ይጥሏቸዋል ያቃጥሏቸዋልም ይላል። ነገር ግን በርሱ እየተደገፍን እግዚአብሔር በሕይወት ዘመናችን ያስቀመጠልንን ስራ ልንሰራ ይገባናል።

አርጓል በክብረት ንጉሠ ነገሥት ነው። ያለ የነበረ ወደፊትም ይኖራል ገና የከበረ። የተወደዳችሁ አድማጮቻችን እንግዲህ የዛሬውን ፕሮግራማችንን ወደ ማጠናቀቁ ተቃርበናል። በፕሮግራማችን ላይ ያላችሁን ሐሳብ፣ ምክር ጥያቄና አስተያየት እንዲሁም የጸሎት ርዕስ በአድራሻችን ላኩልን። አድራሻችን የምስራች ድምፅ መገናኛ አገልግሎት ተስፋ ለሴቶች የራዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። እንዲሁም በስልክ ቁጥራችን 09 44 08 84 25 እደግመዋለው 09 44 08 84 25 ደውሉልን ወይም አጭር የጽሑፍ መልእክት ላኩልን። በተጨማሪም የምስራች ድምፅ ራዲዮ በሚል የፌስቡክ ገጻችን በቴሌግራምና በዋትሳፕ ልታገኙን ትችላላችሁ። እስካሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ከልብ እናመሰግናለን። ፕሮግራሙን አዘጋጅቼ በማቅረብ ከእናንተ ጋር የነበርኩት እኔ አስራት ፈይሳ ነኝ። ሳምንት በተከታዩ ፕሮግራማችን እስከምንገናኝ ሰላም ቆዩን። ምናለኝ ምናለኝ